ጠቅላይ ሚኒስትር አብይ አህመድ የዘንድሮ የሰላም ኖቤል ተሸላሚ ሆኑ። በጣም አመሰግናለሁ። አሁን ወሬውን ስሰማ ክብር ይሰማኛል። ለአፍሪካ ለኢትዮጵያ የተሰጠ ሽልማት ነው። ጠቅላይ ሚኒስትር አብይ አህመድ የሽልማቱን ዜና ሲቀበሉ የተናገሩትን የሰማችሁ። ጤና ስጥልን፣ እንደምናመሻችሁ ክብራትና ክብራን አድማጮቻችን ከዛሬ አርብ መስከረም 30 2012 ልዩ ልዩ ዝግጅቶቻችን ጋር አስተናጋጆች አሉላ ከበደና ቆንጅት ታየ ነን። ፕሮግራማችንን የምታቀናብረው ብርሃን ኃይሉ ነች። የስርጭት መሐንዲሳችን ጆ ጌልስ ነው። አብላጫው የምሽቱ ዝግጅታችን በዚሁ በዘንድሮ የኖቤል የሰላም ሽልማት ጠቅላይ ሚኒስትር አብይ አህመድ የተሸለሙትን ዙሪያ ያተኩራል። ከዓለም ዙሪያና ከሀገር ውስጥ የተለያዩ አካባቢዎች የተሰጡ ምላሾች፣ እንዲሁም የአዲስ አበባው ባላደራ ምክር ቤት በሚል የተቋቋመ ቡድን በዛሬ ዕለት የሰጠውን ጋዜጣዊ መግለጫ ይዘናል። በቅድሚያ ግን የሰዓቱን ያለም ዜና ጠቅላይ ሚኒስትር አብይ አህመድ ያሸነፉት የኖቤል የሰላም ሽልማት ለኢትዮጵያ ሕዝብ የተበረከተ የአደራ ሽልማት ነው ሲል ጽህፈት ቤታቸው አስታውቋል። በጠቅላይ ሚኒስትር ጽህፈት ቤት የፕሬስ ኃላፊ አቶ ንጉሱ ጥላሁን በሰጡት መግለጫ ሽልማቱ የሚያዘናጋ ሳይሆን ለበለጠ ስራ የሚያነሳሳና ኢትዮጵያውያን አንድ ከሆንን ምን ማከናወን እንደምንችል ያመላከተ ነው ብለዋል። ይህንን በምሽቱ አብይ ርዕስ እናቀርበዋለን። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ የዘንድሮ የኖቤል ሽልማትን ለመቀበል ያበቃቸው ምክንያት የኖርዌይ የኖቤል ኮሚቴ ሊቀመንበር በሪት ሬስ አንደርሰን አስረድተዋል። አምስት አባላት ያሉት የኖቤል ኮሚቴ የኢትዮጵያን ጠቅላይ ሚኒስትር ለሽልማቱ የመረጣቸው ስልጣን ከተረከቡ ከጥቂት ወራት በኋላ በሀገራቸውና በኤርትራ መካከል የነበረው የጦርነት ሁኔታ ተገቶ እርቅና ሰላም እንዲመጣ በወሳኝ ተነሳሽነት በወሰዱት እርምጃ እንደሆነ አስታውቋል። ሊቀመንበሯ ያደረጉትን ንግግር አዳለች ፍስሐዬ ታቀርባለች። እንደተሰናዳ እናቀርባለን። ወደ ተከታዩ ዜና ስናልፍ፣ ኮንጎ ዲሞክራሲያዊ ሪፐብሊክ ምስራቃዊ ክፍለ ግዛት ውስጥ የፕሬዚዳንቱን ጽሕፈት ቤት አባላት ያሳፈረ አውሮፕላን ትላንት ተከስክሶ ስምንት መንገደኞችና የበረራውን ሰራተኞች በሙሉ ማለቃቸው ተዘገበ። የፕሬዚዳንቱ ፌሊክስ ቴሸክዲ ለአሜሪካ ድምፅ በሰጡት ቃል የፕሬዚዳንቱ ሾፌር የሎጂስቲክ ኃላፊና ወታደሮችም ያሉበት ቡድን ወደ ዋና ከተማዋ ኪንሻሳ እያመራ ሳለ በረራውን ከጀመረ ከአንድ ሰዓት በኋላ ከራዳር እይታ መሰወሩን ገልጠዋል። የአደጋው መነሻ እስካሁን በውል አልታወቀም። የአውሮፕላኑ መከስከስ አደጋ ዛሬ ጠዋት እንደወጣ በመቶዎች የተቆጠሩ የፕሬዚዳንቱ ደጋፊዎች በሳቸው ላይ የተሞከረ መፈንቅለ መንግስት መስሏቸው በመደናገጥ ኪንሻሳ ጎዳና መውጣታቸውን የአገር ውስጥ መገናኛ ብዙኃን ዘገባዎች አሳይተዋል። ይሁን እንጂ የሰጉበት ጉዳይ እውነት መሆኑን የሚያመለክት እስካሁን ምንም መረጃ አልተገኘም። ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። የኖርዌዩ የኖቤል ኮሚቴ ሊቀመንበር በሪት ሬይስ አንደርሰን አምስት አባላት ያሉት የኖቤል ኮሚቴ የኢትዮጵያን ጠቅላይ ሚኒስትር ለሽልማቱ የመረጠበትን ምክንያት ስልጣን ከተረከቡ ጥቂት ወራት በኋላ በሀገራቸውና በኤርትራ መካከል የነበረው የጦርነት ሁኔታ ተገቶ እርቅና ሰላም እንዲመጣ በወሳኝ ተነሳሰኝነት በወሰዱት እርምጃ ምክንያት እንደሆነ ተናግረዋል። ንግግሩን የያዘ ዘገባ አዳነች ፍሳሐዬ ይዛለች። የኖርዌይ የኖቤል ኮሚቴ ሊቀመንበር በሪት ሬስ አንደርሰን ለጠቅላይ ሚኒስትር አብይ አሕመድ ስለተሰጠው ሽልማት አስታውቀዋል። የኖርዌ የኖቤል ኮሚቴ የዘንድሮውን የ2019 ዓ.ም የኖቤል የሰላም ሽልማቱን ለኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ለመስጠት ወስኗል። ሰላም ለማምጣትና ዓለም አቀፍ ትብብር እንዲኖር ላደረጉት ጥረት በተለይም በሀገራቸውና በኤርትራ መካከል የነበረው የጦርነት ሁኔታ ቆሞ እርቅና ሰላም እንዲመጣ ባደረጉት ወሳኝ እቅዳቸው ምክንያት ነው ለሽልማቱ የተመረጡት። በኢትዮጵያ በምስራቅና በሰሜን ምስራቅ የአፍሪቃ ቀጠናዎች እርቅና ሰላም እንዲኖር ለሚጥሩት ባለድርሻዎች እውቅና ለመስጠትም ጭምር ነው። ሬይስ አንደርሰን አያይዘውም አብይ አህመድ ባለፈው ዓመት ሚያዝያ ወር ላይ የኢትዮጵያ ጠቅላይ ሚኒስትር ሲሆኑ ከኤርትራ ጋር የሰላም ንግግር እንዲቀጥል ለማድረግ ፍላጎት እንዳላቸው ግልጽ አድርገዋል ብለዋል። ከፕሬዚዳንት ኢሳያስ አፈወርቂ ጋር በቅርብ በመተባበርም ለረጅም ጊዜ የቆየውን ሰላምም ሆነ ጦርነት አልባ ሁኔታን ለመቀየር የሰላም መርሆችን ቀየሱ። እነዚህ መርሆች ጠቅላይ ሚኒስትር አብይ አህመድና ፕሬዚዳንት ኢሳያስ አፈወርቂ ባለፈው ሐምሌና መስከረም ወር አስመራና ጅዳ በፈረሟቸው ሰነዶች ላይ ሰፍረዋል ሲሉ ሊቀመንበሯ አስታውሰዋል። የኖርዌይ የኖቤል ኮሚቴ ዋና ጸሐፊም ሆነው የሚያገለግሉት የኖቤል ተቋም ዋና ሥራ አስኪያጅ ኦላቭ ኒዮልስታድ ጠቅላይ ሚኒስትር አብይ አሕመድን ስልክ ደውለው ነበር ያበሰሯቸው። የኖርዌይ የኖቤል ኮሚቴ ጸሐፊ ከኦስሎ ነው የደወልኩሎ። የዚህ የዓመቱ የኖቤል ሽልማት ተረካቢ በመሆኖ እንኳን ደስ ያለው ማለት እፈልጋለሁ። ጠቅላይ ሚኒስትር አብይ አሕመድ ይመልሳሉ። በጣም አመሰግናለሁ። አሁን ወሬውን ስሰማ ክብር ይሰማኛል። ለአፍሪካ፣ ለኢትዮጵያ የተሰጠ ሽልማት ነው። የተቀሩት የአፍሪካ ሀገራት መሪዎች በአህጉራችን ሰላም ከመገንባት ሂደት አንጻር እንዴት በአዎንታዊ መንፈስ እንደሚቀበሉት መገመት እችላለሁ። በጣም አመሰግናለሁ። ከፍተኛ ደስታ ተሰምቶኛል። በመስማቴ ደስ ይለኛል። ተስፋውንም እጋራለሁ። የኖርዌይ የኖቤል ኮሚቴ ሊቀመንበር ሬስ አንደርሰን በኤርትራና በኢትዮጵያ መካከል የሰላም ስምምነት ለማድረግ የተቻለው ጠቅላይ ሚኒስትር አብይ አህመድ ዓለም አቀፍ የድንበር ኮሚሽን እንደ አውሮፓ አቆጣጠር በ2002 ዓ ም የሰጠውን ብይን ካለምንም ቅድመ ሁኔታ ለመተግበር ባሳዩት ፍላጎት ምክንያት ነው ብለዋል። ይሁንና ሰላም በአንድ ወገን ብቻ ሊመጣ ስለማይችል ጠቅላይ ሚኒስትር አብይ አህመድ እጃቸውን ሲዘረጉ የኤርትራው ፕሬዝደንት ተቀብለው ጨብጠውታል። በሁለቱም ሀገሮች መካከል የተደረገውን ሰላም በኦፊሴል እንዲከናወን ረድተዋል፣ በማለትም ሬይስ አንደርሰን አስገንዝበዋል። የኖርዌይ የኖቤል ኮሚቴ የኖቤል ሽልማቱ ለኢትዮጵያና ለኤርትራ ሕዝቦች አዎንታዊ ለውጦችን ለማምጣት ይረዳል የሚል ተስፋ እንዳለው ሬይስ አንደርሰን ጠቁመዋል። አድማጮች ስርጭታችን እስከ አራት ሰዓት ይቀጥላል። አሁን ከአለም ዜናዎች አንዱን እናስከትል። ቱርክ ሰሜን ምስራቃዊ ሶሪያ ድንበር ዘልቃ የከፈተችውን ከህግ አግባብ ውጪ እንዳይሆን ራሷን እንድትቆጣጠር የሰሜን አትላንቲክ ሀገሮች ድርጅት ኔቶ አሳሰበ። የኔቶ ዋና ጸሐፊ የኔስ ስቶልትንበርግ ከሶሪያ ኩርድ ተዋጊዎች በኩል የጸጥታ ስጋት እንዳለባት እንደሚገነዘበው አመልክተው፣ ይሁን እንጂ አሁን የተከፈተው ጥቃት በእስላማዊ መንግስት ቡድን ላይ የተገኙትን ድሎች አደጋ ላይ ሊጥል እንደሚችል አስጠንቅቋል። ስቶልትንበርግ ይህን ያሳሰቡት ዛሬ ኢስታንቡል ውስጥ ከቱርክ ውጭ ጉዳይ ሚኒስትር መቭሎት ካቮሶንግሎ ጋር ባደረጉት ጋዜጣዊ ጉባኤ ላይ ነው። የቱርኩ የውጭ ጉዳይ ሚኒስትር አገራችን በተደቀነባት አደጋ ከኔቶ በኩል ድጋፍ ትጠብቃለች ብለዋል። የቀድሞዋ በዩክሬን የዩናይትድ ስቴትስ አምባሳደር በፕሬዝደንት ዶናልድ ትራምፕ ላይ ከስልጣን ለማሰናበት የሚያበቃ ጥፋት ጠፍቶ እንደሆን ምርመራ በከፈቱት የተወካዮች ምክር ቤት ኮሚቴዎች ፊት በዝግ ሸንጎ ቀርበው ቃላቸውን ሊሰጡ ገብተዋል። የውጭ ጉዳይ ሚኒስቴር ባለስልጣናቱ የምስክርነት ቃላቸውን እንዳይሰጡ ባለስልጣናቱን ለመከልከል ሲሞክር እንደነበረም የሚታወቅ ነው። ፕሬዝደንት ትራምፕ ፖሊሲዎቻቸውን ለማበላሸት ይፈልጋሉ ያሉ መሰረተ ቢስ ውንጀላዎችን ተከትለው ማሪ ዩቫኖቪችን ባለፈው ግንቦት ወር ከዩክሬን አምባሳደርነታቸው እንዳነሷቸው ይታወሳል። ዋይት ሀውስ ምርመራውን ህገ መንግስቱን የጣሰ ነው ብሎ አልሳተፍም ባለው ውሳኔው ቀጥሏል። የውጭ ጉዳይ ሚኒስቴርም በአውሮፓ ህብረት የዩናይትድ ስቴትስ አምባሳደሩን ጎርደን ሰንላንድን በውዴታ የምስክርነት ቃል እንዳይሰጡ አግዷል። ትራምፕ ከዩክሬን ፕሬዚደንት ቮሎዲሚር ዘለሰንኪ ጋር ባለፈው ሐምሌ ያደረጉትና በምክር ቤት ለተከፈተባቸው ምርመራ ምክንያት የሆነው የቴሌፎን ንግግር ላይ ምንም ያጠፋሁት ነገር የለም በሚለው ክርክራቸው እንደቀጠሉ ናቸው። ግንባር ቀደሙን የዲሞክራቲክ ፓርቲውን ፕሬዚደንታዊ እጩ ተፎካካሪ ጆን ጆ ባይደንንና ልጃቸውን ሀንተርን እንዲመረምሩ ሚስተር ትራምፕ የጠየቋቸው ዘለሲስኪም ዜሌንስኪም ይህን ካላደረክ የሚል የእጅ ጥምዘዛ ነገር አልደረሰብኝም ሲሉ ተናግረዋል። የቀድሞ ምክትል ፕሬዚደንት ጆ ባይደንና ልጃቸው ሀንተር ጥፋት መፈጸማቸውን የሚያሳይ አንድ ማስረጃ የለም። ምክር ቤታዊ ምርመራውን እየመሩ ያሉት ኮሚቴዎች ትናንት ለሚስተር ትራምፕ የኤነርጂ ሚኒስትር ሪክ ፔሪና ለፕሬዚደንቱ የግል ነገረ ፈጅ የቀድሞ የኒውዮርክ ከንቲባ ሩዲ ጁሊያኒ ሁለት ረዳቶች ቀርባችሁ ቃላችሁን ስጡ የሚል መጥሪያ ልከው ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆቻችሁ አሉላ ከበድና ቆንጂት ታዬ ነን። በዓለም ዜና የጀመረው መደበኛ ወቅት ሜትር ባንድ አጭር ሞገድ በአሃዱ ሬዲዮ ኤፍኤም 94 ነጥብ 3 ላይና በናይል ሳት እስከ ምሽቱ አራት ሰዓት ድረስ ይቀጥላል። በስርጭታችን የጊዜ ሰሌዳ መሰረት የሚቀድመው የዕለቱ ጠቅላይ ሚኒስትር አብይ አህመድ ያሸነፉት የኖቤል የሰላም ሽልማት ለኢትዮጵያ ሕዝብ የተበረከተ የአደራ ሽልማት ነው ሲል ጽህፈት ቤታቸው አስታወቀ። በጠቅላይ ሚኒስትር ጽህፈት ቤት የፕሬስ ኃላፊ አቶ ንጉሱ ጥላሁን በሰጡት መግለጫ ሽልማቱ የሚያዘናጋ ሳይሆን ለበለጠ ስራ የሚያነሳሳና ኢትዮጵያውያን አንድ ከሆንን ምን ማከናወን እንደምንችል ያመላከተ ነው ብለዋል። የጠቅላይ ሚኒስትሩን ስሜት ያጋሩ የቅርብ ሰዎችም እንደ እዳ ይቆጠራል ማለታቸውን ገልጸዋል። የኖቤል የሰላም ሽልማቱ ጠቅላይ ሚኒስትር አብይ አህመድ እና ኢትዮጵያ በዓለም አቀፍ መድረኮች ያላቸውን ተሰሚነት የሚጨምር መሆኑን ደግሞ የአሜሪካ ድምፅ ያነጋገራቸው አስተያየት ሰጪዎች ተናግረዋል። እስክንድር ፍሬው ተከታዩን ዘገባ አስተላልፈዋል። መሪያቸው በዕጩነት መቅረባቸውን ከሰሙ ኢትዮጵያውያን የኦስሎውን ስነ ሥርዓት በተለያዩ መንገዶች የተከታተሉ ጥቂቶች አይደሉም። ጠቅላይ ሚኒስትሩ ግን ዛሬም ስራ ላይ ነበሩ። ማሸነፍ አለማሸነፋቸውን ለማወቅ በቀጥታ ከመከታተል ይልቅ በመደበኛ ስራ ላይ ተጠምደው ነበር። ጽህፈት ቤታቸው እንደጠቆመው የ2019 የኖቤል የሰላም ሽልማት ኦስሎ ላይ ይፋ ሲደረግ እሳቸው ለዚህ ሽልማት ካበቋቸው አንዱ የሆነውን የሱዳን ጉዳይ ከአገሪቷቻቸው አብደላ ሐምዶክ ጋር እየመከሩ እንደነበር ነው ጽህፈት ቤታቸው የገለጸው። አስደሳቹን ዜና የሰሙትም በዚያ ስራ ላይ እንዳሉ ነው። ጠቅላይ ሚኒስትሩ የኖቤል የሰላም ሽልማት ማሸነፋቸውን እንደሰሙ የነበራቸውን ስሜት ያጋራኝ መዋዘ ጥበባት ዳንኤል ክብረት ነው። ልክ የአንድን ጉዳይ ከጨረሱት በኋላ ወደ ቀጣዩ ነው። የስራ ባህላቸው እንደዛ ነው። አንድ ጉዳይ ይጨርሳሉ፣ ሲያልቅ ወደ ቀጣዩ ይሄዳሉ። ያን ጉዳይ እንድታነሳባቸው እና በዛ ጉዳይ ላይ ብዙ መነጋገር አይፈልጉም። አሁን ቀጣዩ ስራ ላይ ነው ማተኮር የሚፈልጉትና እንዲህ አይነት ጉዳይ እጅግ ትሁት ናቸው እንዲህ አይነቶቹን ነገሮች በጣም በማድነቅና በጣም ከፍ በማድረግ ጉዳይ በእጅግ ትሁት ናቸውና፣ በቃ እኛ ሰራን እንድንሸለም አይደለም። የሰራ ነው ከመጣ እናመሰግናለን። እንደ እዳ ነው መቁጠር ያለብን። እሳቸው እንደ እዳ ነው የቆጠሩት። እንደ እዳና ብዙ ነገር ለመስራት እንደተከፈለ ቀብድ፣ ብዙ ለአገር፣ ለአለም፣ ለህዝብ ሰላምና አንድነት ለመስራት ህዝብ ቀድሞ እንደከፈለው ቀብድ ነው ያዩት። የጠቅላይ ሚኒስትር ጽፈት ቤት የፕሬስ ክፍል ኃላፊ አቶ ንጉሡ ጥላሁን በሰጡት መግለጫም ተመሳሳይ ሀሳብ አንጸባርቀዋል። ሽልማቱ ለሁሉም የኢትዮጵያ ህዝቦች የተበረከተ ነው ያሉት የፕሬስ ኃላፊው የመተባበራችን ውጤት ምን ሊሆን እንደሚችል ያሳያል በማለትም አብራርተዋል። ዛሬ ለመሪያችን የተሰጠው እውቅና ሽልማት እኛ ኢትዮጵያውያን አንድ ስንሆን፣ ስንደማመጥ፣ ስንከባበር፣ ለሰላም ለይቅርታና ለፍቅር አእምሯችንንና አካላችንን ስናስገዛ ሁሉንም ነገር ማሸነፍ እንደምንችል ታላቅ መልእክት ያስተላለፈ እውቅናና ሽልማት ነው። ስለዚህ ይሄ ሽልማት ምልክት የሚሆነው ላለፈው በአስራ ስምንት ወራት ለተሰሩ ስራዎች ሳይሆን በቀጣይ ስለምንሰራቸውም ስራዎች መልእክት ያስተላልፍልን። ከዚህ በኋላ ባሉት ጊዜያት እኛ ኢትዮጵያውያን በርካታ ልዩነቶች ቢኖሩንም ልዩነቶቻችንን በሰከነ ሁኔታ ሊያጣሉን ሊያቃቅሩን ሊከፋፍሉ የሚችሉ ነገሮችን ትንሽ ቦታ ሰጥተን በትልቁ አንድ ሊያደርጉን ሊያስማሙንና ሊያስተባብሩን የሚችሉት ተግባራትና ስራዎች ላይ ከሰራን የታሪካችንንም መልካም መልካም ነገር ካጎላን እንከኖቹን በልካቸው ለትምህርት ብቻ ካነሳናቸው፣ እኛ ኢትዮጵያውያን አሸናፊ እንደምንሆን እናም ይሄ ለኢትዮጵያውያን የተሰጠም ያደራም ሽልማት አድርገን እንወስደዋለን። በተለያዩ መስኮች የተሰማሩ ኢትዮጵያውያንም ሽልማቱ ትልቅ ትርጉም ያለው ከፍተኛ ግምት የሚሰጠው መሆኑን ተናግረዋል። ለስድስት ዓመታት በተባበሩት መንግስታት ድርጅት የስልጣን እርከን ሶስተኛ ሰው በመሆን ያገለገሉት የቀድሞው አንደር ሴክሬተሪ ጄኔራል ኢትዮጵያዊው ዶክተር ተገኘወርቅ ጌቱ አንዱ ናቸው። በጣም ደስ ብሎኛል። ትልቅ ነገር ነው። ለሀገራችን፣ ለህዝባችን፣ ለአህጉራችን እና በጠቅላላ ለታዳጊ ሀገሮችም ትልቅ ነገር ነው። ያነቃቃል ሁለተኛ ደግሞ ለሰላም ለሚሰሩ ሀይላት ትልቅ አስተዋጽኦ ያደርጋል። ለአካባቢያችን መረጋጋትና ሰላም አብሮ ለመስራትና አብሮ ለመኖር ለብልጽግናችንና ና ለሰላማችንም ጥሩ ትልቅ አስተዋጽኦ ያደርጋል። እንደ ኢትዮጵያዊነቴ ደግሞ በጣም ኮራለሁ። ትልቅ የሚያኮራ ድርጊት ነው። ይገባቸዋል። ዶክተር ተገኘ ወርቅ፣ እርስዎ እንግዲህ የተባበሩት መንግስታት ድርጅት አንደር ሴክሬተሪ ጀነራል ሆኖ ለስድስት ዓመታት አገልግለዋል። በዓለም አቀፍ ደረጃ ያለውን ሁኔታ ያውቁታል። ዛሬ የዶክተር አብይ አህመድን ማሸነፍ ተከትሎ ኢትዮጵያና እሳቸው በሰፊው በመገናኛ ብዙሀን እየተጠሩ ነው። በሀገር ውስጥ የወሰዷቸው እርምጃዎች፣ ነፃና ፍትሀዊ ምርጫ ለማካሄድ ቃል መግባታቸው፣ ኤርትራና ጅቡቲን ለማቀራረብ ያደረጉት ጥረት፣ በኬንያና ና በሶማሊያ መካከል ተፈጥሮ የነበረውን አለመግባባት ለመቅረፍ መስራታቸው፣ በሱዳን ለተፈረመው የሰላም ስምምነት የእሳቸው የተጫ የተጫወቱት ሚና ሌሎችም እየተጠቀሱ ነው የሚገኙት። እና ኢትዮጵያ በዚህ ሁሉ ምንድን ነው የምትጠቀመው? አንድ ሰው የኖቤል ሽልማት ሲያሸነፍ፣ የአንድ ሀገር መሪ፣ አገሪቷ ከግለሰቡ በተጨማሪ ከመሪው በተጨማሪ የሚኖራት ትልቅ አሴት ነው። ሁለተኛ ተመልካች፣ ከውጭ ሀገራ ጋር በሚኖረው ግንኙነት ለኢኮኖሚ ፕሮስፔሪቲ ና ለመሻሻል ለምናረገው ጥረት ከውጭ ግንኙነት ጋር ፖዚቲቭ የሆነ አስተዋጽኦ ይኖረዋል። አዎንታዊ የሆነ አስተዋጽኦ አዎንታዊ ሁለተኛ አሁን ባለው ሁኔታ የጀመሩትን ጅማሬ ወደፊት ለማስቀጠል የውጭ እርዳታና የውጭ ድጋፍ ኢንተርናሽናል ሰፖርት ለማግኘት ይቻላል። ሶስተኛ፣ በትንንሽ ነገሮች የሚቆራቆዙን አሁን ኢትዮጵያ ትዳክማለች ውስጣዊ ችግር አላት ከሚል አንዳንድ አግሬሲቭ የሆነ እርምጃ የሚወስዱ ኔሽኖች አሉ። ለምሳሌ እንደ ግብጽ እና ኢትዮጵያ ይህን ሪኮግኒሽን ማግኘቷ በኢንተርናሽናል ፎረምም ለምናደርገው የመደራደርና የመቆምንትን ድጋፍ ያስገኝልናል። አለም አቀፍ መድረክ ስለዚህ ትልቅ አስተዋጽኦ ያደርግልናል ና ለእኛ ጥሩ እሴት ነው። ይህንን እሴት ይዘን ያንን መመንዘር የምንችልበት አስተዋይ ይሆናል ብዬ እገምታለሁ። በራሴና የማህበረሰብ ጤና አማካሪ የሆኑት ዶክተር ኤርሲዶ ለንዴቦም ሽልማቱ ያለውን ሰፊ ትርጉም አብራርተዋል። በጣም ደስ ብሎኛል። በጣም ደስ ብሎኛል። ያው ጠቅላይ ሚኒስትሩና አገሪቷ እንዳሸነፈች ነው የምቆጥረው። ሰላም እንዳሸነፈ ቆጥራለው። ብሔረተኝነት እንደተሸነፈ ቆጥራለው። እንደዛ ነው የማየው። ነው እንግዲህ ሽልማቱ ሲሰጥ የእሳቸው ስኬቶች ተዘርዝረዋል። በተለይ ለእርስዎ የሚያመዝነው ነው የትኛው ነው? ጠቅላይ ሚኒስትሩ በአንድ ዓመት ውስጥ ከሰሯቸው ውስጥ እንግዲህ፣ የኖቤል የሰላም ኮሚቴው ሰብሳቢ በአንድ ዓመት ውስጥ የሰሩት ስራ ለዚህ ሽልማት ያበቃቸዋል ብለዋል። በአገር ውስጥም በውጭ ለእኔ ትልቅ ሚዛን የሚደፋው ነገር በተመረጡ ጊዜ ለዚች ሀገር የሰጡት ተስፋ እዛ በዓለ ሲመታቸው ላይ ያለው ንግግር እና እዛ ላይ እንደ ፍኖተ ካርታ የተቀመጠው ንግግር ነው ትልቁ ለእኔ ከዛ ሲጥል በጎረቤት ሀገሮች የተሰራው የሰላም ስራም ቀላል የምትለው አይደለም። ከኤርትራ ጋር ያለው ስራም ትልቅ ብዬ ነው የምወስደው። ሱዳንን ስለማወቅ የሱዳኑ ናቴ ፊክስ ማድረግም ትልቅ ነገር ነው። ግን ኢትዮጵያ ውስጥ የፈጠሩት ተስፋና ኢትዮጵያ ትልቅ ሀገር እንደምትሆን ያሳዩት ነገር እና በአጠቃላይ እኔ ለቀጥሎ ለሚሰሩት ስራ የተከፈለ ቀብድ ነው፣ ዳውን ፔመንት ነው ብዬ ነው የምወስደው። ከስራውን በላይ ማለት ነው። ከስራው የሰሩት ቀላል አይደለም ግን ከስራው በላይ ካሁን በኋላ ለሚሰሩት ስራ የተሰጠ ቀብድ ነው ብዬ ነው የማስበውና ከምንም በላይ ግን ለኢትዮጵያ ስጦታ ነው ብዬ አስባለሁና፣ ዓለም አይኑ ኢትዮጵያ ላይ እንዳለ ያሳየበት ነው ብዬ ነው የምወስደው። ዓለም ሲሪየስሊ እንደሚያይን እንደ አገር ሲሪየስሊ እንደሚወስደን እንደ ምስራቅ አፍሪካ ትልቅ አገር እንደ የአፍሪካ ዩኒየን መቀመጫ ትልቅ አገር፣ ለአፍሪካ ሰላም ለአፍሪካ ልማት ለ110 ሚሊዮን ህዝብ ትልቅ አገር እንደሆነና ዓለም እንዳረሳን የተረዳሁትና ደስታ የፈጠረልኝ ነገር ያ ኢትዮጵያ ከዚህ በኋላ ትንሽ ነገር አይመጥነም ቀናት የሚያሉት ደግሞ በስፖርት በንግድና በፖለቲካ ዘርፎች ተሳትፏቸው የሚታወቁት የቀድሞው የፓርላማ አባል ዶክተር አሸብር ወልደ ጊዮርጊስ ናቸው። በእውነት እጅግ እጅግ እጅግ በጣም ነው ደስ ያለኝ። በመጀመሪያ ደረጃ ለክቡር ጠቅላይ ሚኒስትር ዶክተር አብይ አህመድና ለኢትዮጵያ ሕዝብ እንኳን ደስ ያለን። ላለው ኢትዮጵያ ታሪክ ትልቅ ስፍራ የተሰጠው ነው። በአሁኑ ሰዓት እየተረዳን ያለ ነው። ኢትዮጵያ በመሪዋ ጥረት በህዝቦቿ ጥረት የት ደረጃ ላይ እንዳለስ ነው የዓለም ህዝብ ደግሞ ከኛ እየጠበቀ ያለው እንደዚሁ፣ በይቅርታ በምህረት ልብ መሰባሰብ እንዳለብን፣ አንዱ ለአንዱ በጎ ማሰብ እንዳለበት፣ ለልማታችን በጋራ መነሳት እንዳለብን፣ ለዲሞክራሲያችን በጋራ መነሳት እንዳለብን፣ ኢትዮጵያ ከእንግዲህ መሪዎቿም ፓርቲዎቹም ቢሆኑ ዜጋውም ቢሆን ትንሽ ነገር አይመጥነውም ብሎ ነው የዓለም ህዝብ የሚጠብቀው እና የኢትዮጵያ ህዝብ በመጀመሪያ እንኳን ደስ ያለው ያላቸው ክቡር ጠቅላይ ሚኒስትራችን ቤተሰቦቻቸውን በሙሉ እንኳን እንኳን ደስ ያላቸው ለማለት ፈልጋለሁ። የጠቅላይ ሚኒስትሩን የስራ ትጋት በቅርበት የመመልከት እድል እንዳለው የገለጸው መዋዘ ጥበባት ዳንኤል ክብረት በበኩሉ የሚገባቸውን እንዳገኙ ይናገራል። በጣም ነው ደስ ያለኝ። አንዳንዴ ቋንቋ በጣም ደካማ ነው ሀዘንንም ደስታንም ለመግለጽ የእሳቸውን ጥረት አያለሁ። በቅርበት ፍላጎታቸውንም ለመርዳት ሞክራለሁ። ራዕያቸውንም ብዙ ጊዜ በተለያየ መንገድ ሲገልጹ ታያለሁ እና እንዲህ አይነት ሽልማቶች እንደው በዓለም ላይ ይገባቸዋል ብዬ ከማስባቸው በእኔ እውቀት ልክ አንዱ እሳቸው ናቸው። ጥረታቸው አንዳንዴ ወደ ወገኖቹ መጣ፣ ወገኖቹ ግን አልተቀበሉትም የሚላ ለዛ መጽሐፍ ቅዱስ ላይ እና በቅርበት የሚያቅህና በሩቀት የሚያቅህ ሰው የሚመዝንበት በጣም ይለያያል አንዳንድ ጊዜ ወጣ ስትል ከስሜት የመራቅ እድል ስላለህ ማለት ነው። ራቅ ስትል ከስሜት የመራቅ እድልና ትንሽ የማመዛዘን እድል ይሰጥሃል። ስትገባ ደግሞ ትንሽ ስሜታዊ የመሆን እድል ይከፍትልሃል እና ያ ልዩነት የፈጠረው ይመስለኛል። ግን በጣም ነው ደስ ያለኝ እኔ እስከዛሬ ከሰሩት በላይ ወደፊት እንዲሰሩ ትልቅ ሸክምም ትልቅ አደራም ዓለም የጣለባቸው ይመስለኛል። መጋቢት 24 2010 ኢትዮጵያን የመምራት ኃላፊነት የተረከቡት ጠቅላይ ሚኒስትር አብይ አህመድ ለዓለም አቀፍ ክብር የበቁት በከፍተኛው ስልጣን ላይ ሁለት ዓመት እንኳን ሳይቆዩ ነው ሁለት ዓመት እንኳን ሳይሞላቸው ነው። የሥራ ፍጥነታቸውን የመፈጸም ብቃታቸውን የሚናገሩ በርካቶች በአጭር ጊዜ ብዙ መሥራት መገለጫቸው እንደሆነ ያስረዳሉ። የቤተ መንግሥቱ ዕድሳትና በዚያው ግቢ የሚገኘው የአንድነት ፓርክ ግንባታ የተጠናቀቀበትን ፍጥነት የተመለከቱ እንግዶች ትናንት በምረቃው ሥነ ሥርዓት ላይ ያንጸባረቁትም ይህንኑ ነበር። ከመንግሥት መሥሪያ ቤቶች ዓለም አቀፍ ድርጅቶችና ተቋማት የእንኳን ደስ ያለሁት መልእክቶች እንደቀጠሉ ነው። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። እስክንድር ፍሬውን እናመሰግናለን። አድማጮች፣ በዘንድሮ የሰላም ኖቤል ሽልማት ዙሪያ የተሰናዳው ልዩ ዝግጅታችን ይቀጥላል። የጠቅላይ ሚኒስትር አብይ አህመድን የኖቤል ሽልማት አሸናፊነት ዜና ተከትሎ ከአገር ውስጥና በዓለም አቀፍ ወይም የተሰጡ አስተያየቶች ደርሰውናል። በተከታታይም እናቀርባለን። መለስካቸው አመሀ ከአዲስ አበባ የፖለቲካ ተቃዋሚዎችን አስተያየት ይዟል። ዛሬ ከኩለ ቀን በኋላ የኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ አህመድ የዘንድሮው የሰላም የኖቤል ተሸላሚ መሆናቸው ይፋ ከተደረገበት ቅጽበት ጀምሮ ጉዳዩ አዎንታዊ መልኩ ምንም ያልተሰማቸውም አልጠፉም። ሌሎች ደግሞ ሽልማቱ በምን መለኪያ እንደሚሰጥም ግራ ገብቶናል የሚሉ አልጠፉም። ቪኦኤ የብዙሀኑ ህዝብ አስተያየት እንዳለ ሆኖ የአንዳንድ ተቃዋሚ ወይም ተፎካካሪ የፖለቲካ ፓርቲ መሪዎችን በጉዳዩ ላይ አነጋግሮ ነበረ። የኦሮሞ ፌዴራሊስት ኮንግሬስ ምክትል ፕሬዚዳንት አቶ ሙላቱ ገመቹ ሽልማቱን በተመለከተ ይህን ብለዋል። ከምን አንጻር እንዳዩት አላቅም እንግዲህ የዲፕሎማሲውን ነገር አይቶ እንደሆን ያንን ግምት ውስጥ ከማስገባት ሽልማት ተሰጥቶ እንደሆን አላቅም። እሳቸው እኮ ወደ ስልጣን ከመጡ ጊዜ ወዲህ በሀገሪቷ ውስጥ እንግዲህ ብዙ የተለያዩ ችግሮች ገጥመውናል። የሰብአዊ መብት አለመከበር ጸጥታ፣ የመጥፋት የመፈናቀል ቦች ከቦታ ወደ ቦታ ለመዘዋወር ያለው ችግር፣ በተለይ ምዕራብ ኦሮሚያን እንደዚሁም ደቡቡን በሚመለከት አሁን ደግሞ በአማራ ውስጥ ያለው ከትግራይ ጋር ያለው እዚህ የአገር ውስጥ ያለው ችግር እንዳለ ነው። እንግዲህ እነዚህ ሸላሚዎች ያዩት በተለይ ጥሩ ነገር ተሰርተዋል ብለን በዲፕሎማሲው ስናይ የኤርትራና የኢትዮጵያ ግንኙነት በ አፍሪካ ቀንድ ላይ መንግስታት የመቀራረቡ ጉዳይ እንግዲህ ይሄ ትልቅ ክሬዲት አሰጥቶ እንግዲህ ለዚህ ሽልማት ካበቃቸው ደስ የሚል ነው። በዚህ አንቀናቀንም። ነገር ግን በውስጥ ሀገሪቷ ሰላም በሚመለከት ምንም የታየ ለውጥ የለም። ይሄ እንግዲህ በእኛ በኩል ያሳስበናል። የህዝቦች ህይወት ማለፍ፣ የንብረት መውደም እነዚህ እነዚህ ሁሉ አሳሳቢ ጉዳዮች ናቸው። የሚሰሙ የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ መሪ ፕሮፌሰር ብርሃኑ ነጋ ደግሞ ጠቅላይ ሚኒስትር አብይ አህመድ ሽልማቱ እንደሚገባቸው ያምናሉ። ከሃያ ዓመት በላይ ምንም ወይ ጦርነት አልሆነ ወይ በኤርትራና በኢትዮጵያ መካከል የተፈጠረውን ግጭት በሚመለከት ለፈቺ አስቸግሮ የነበረን የጎረቤት ሀገሮች ግጭት በጣም በአጭር ጊዜ በጣም ቦልድ በሆነ ግልጽ በሆነ እርምጃ ወደ ሰላም ፊቱ እንዲመልስ ማድረጋቸው በአካባቢው ሀገሮች ውስጥ በሚፈጠሩ ግጭቶች ይሄ የአፍሪካ ቀንድ የሚባል ቀጠና ሁልጊዜ ግጭት ሁልጊዜ የትርምስ በሆነበት ሁኔታ ኢትዮጵያ እንደ ሀገር በማህበረሰብ መካከል ግጭቶች እንዳይኖሩ ሰላም እንዲመጣ ከራሱ ከኢትዮጵያ አልፎ በጎረቤት ሀገሮች የወሰዷቸው የተለያዩ የዲፕሎማሲ እንቅስቃሴዎችን እነኝን ሁሉ ደመረ ስታይ በደንብ ይገባቸዋል ብያምናል። ይሄ ብቻ አይደለም። የኖቤል ሽልማት ከዚህ በፊት ለተሰራው ብቻ ሳይሆን ለማበረታቻ እንደሆነም አስረድተዋል። ፕሮፌሰር ብርሃኑ የኖቤል ኮሚቴው የሰጠው ለመለሳቸው እንደፈቀደ በሰጠው እንትን ላይ እንዳሳየው ኢንካሬጅ ለማድረግ ለማበረታታት፣ ወደፊትም የጀመሯቸው ነኝ የተለያዩ የለውጥ ሂደቶች ወደ ዲሞክራሲያዊ ስርዓት የሚካሄደውን ሂደት እንዲገፉበት ለማበረታታትም ነው። በሰብአዊ መብቶች ላይ እስረኞችን መፍታት ምን እነኚህ የወሰዷቸውን እርምጃዎች የዚህ ሁሉ ጥቅል ውጤት መጨረሻ ላይ እውነተኛ ዴሞክራሲያዊ ስርዓት መፍጠር ነው በዚች ሀገር ላይና፣ ያንን ሂደት ከዳር እንዲያደርሱ ለማበረታታትም ነው የተሰጠውና እሱም ይሄ ሁለተኛውም ዓላማ የማበረታታትም ዓላማ ትልቅ ነው ብዬ አስባለሁ። ፕሮፌሰር ብርሃኑ የሽልማቱን ሌላ ገጽታም ያብራራሉ። ዶክተር አብይ በአሁኑ ጊዜ ዘን በዓለም አቀፍ ደረጃ በዚህ ምክንያት ታዋቂ የሆኑ ሰው ናቸው። በዚህም ምክንያት ደግሞ የሚጠበቅባቸው እንደ ከዚህ በፊቱ አይደለም። አስቸጋሪ ሁኔታ ነው ያለው። ኢትዮጵያን ዴሞክራሲያዊ ማድረግ ቀላል ነገር አይደለም። ሁሉ ነገር አልጋ ባልጋ በሆነበት አገር ላይ ዴሞክራሲያ መጣ ተብሎ ሰው አይሸለምም። እንዲህ አይነት አስቸጋሪ ሁኔታ ላይ ይሄንን ነገር ማድረግ በመቻላቸው ነው ሰው ወደፊትም ይሄ ይሄንን የዴሞክራሲያዊ ስርዓት ግንባታ ከዳር ማድረስ ከነ ችግሮቹ እነህ ችግሮች አወጥቶ በብልሃት በጥበብ ወደ እውነተኛ ዴሞክራሲያዊ ስርዓት እንዲሄድ እንዲሰሩበት ለማበረታታት ነው ይሄ እንትን የተሰጣቸው። እሱም ትክክል ይመስለኛል። ያንን ለማድረግ በሚሄዱበት መንገድ፣ እውነተኛ ዴሞክራሲያዊ ስርዓት ለመፍጠር በሚሄዱበት መንገድ ይሄ የእሳቸው ብቻ ስራ አይደለም፣ የሁላችንም ኃላፊነት ነው። ሁላችንም በጋራ ተረዳርተን ይህን ሀገር ቦታ ላይ ማድረስ ይጠበቅብናል። እና እንዲያውቁት የምፈልገው እኛ በዚህ ጉዳይ ላይ ሀገሪቱን ወደ እውነተኛ ዴሞክራሲያዊ ስርዓት በመቀየር ሂደት ላይ የሚወስዷቸውን እርምጃዎች የምንደግፍ መሆኑና ተባብረን የምንሰራ መሆኑን እንዲያውቁት ፈልጋለሁ። በዚህ አጋጣሚ ለመሆኑ ያገኛሉ የሚል ግምት ነበረዎት? እርሶ ከሰሞኑ በነበረው በነበሩት በሚዲያ ላይ በሚወጡት ዩኖ ማነው ቀዳሚ እንትን ያለው ሁለተኛ ቀጣይ ማነው ምናምን የሚል በየቦታው የሚወጡ አርቲክሎች ነበሩ። እነሱን ሳይ የማሸነፍ እድላቸው ከፍተኛ እንደሆነ በተለይ ከትላንት ጀምሮ ጠርጥሬ ያለው እና ተስፋም ሳደርግ ነበረ አይሆፕ ያገኙታል እያልኩ እና በጣም ነው ደስ ያለኝ። ይረዳናል ብለ ያስባሉ? ይሄ ሽልማት ለኢትዮጵያ፣ ለሀገር በተለይ አሁን እንደጠቀሷቸው ችግሮች እንደ መፍቻ እኮ ባይሆን ይረዳል የሚል እምነቱ አለ? ኖ በጣም አለኝ። አክቹዋሊ የእሳቸውን ማግኘት አንዱ የፈለግኩበትም ለግል ለግልዝናቸውና በግል የሚገባቸዋል ብዬ በማመን ብቻ ሳይሆን ለሀገራችንም ይጠቅማል፣ ለሀገራችንም የዴሞክራሲያዊ ስርዓት ሂደት ይጠቅማል። ኢትዮጵያ በመጀመሪያ ጊዜ ነው በታሪኳ እንዲህ አይነት ዓለም አቀፍ እውቅና ያገኘ መሪ ያላት እና ይሄንን ኃላፊነት ዶክተር አብይ በቀላሉ ይወስዱታል ብዬ አላምንም። ከዛም ባሻገር ግን እንዲህ አይነት መሪ መኖራቸው ኢትዮጵያ በአፍሪካ እና በአካባቢው ሀገራት የሚኖራትን የወደፊት የዲፕሎማሲ ሚና የሚያጠናክር ነገር ነው የሚመስለው። ከኦሮሞ ነፃነት ግንባር ኦነግ፣ ጀኔራል ኃይሉ ጎንፋ አስተያየታቸውን ለቪዮ የሰጥተው ነበረም። ይሄ ሰላም በመሰረቱ የሰላም ሽልማቱ እንደ ስሙ በአካባቢው፣ በሀገሩ፣ በቀየው፣ በቤተሰቡ ሰላም ያመጣል ብለን እንገምታለን። ይሄን አጋጣሚ ተጠቅሞ የሀገራችን ህዝብን በመወያየት በመመካከል በጋራ እናድጋለን የሚል መልክት ያለው ስለሆነ በጋራ ተመካክሬ ነገራችን ፍጹም ወደ ሰላማዊ ወደሆነ በጋራ እናድግበት አቅጣጫ እንድንከተል እድ ለንሸተን እንገምታለን። በሶስተኛ ነጥብ ደግሞ በጎረቤት ሀገሮች በአካባቢያችን ከዚህ በፊት በሚረቡም በማይረቡ ሲዋጉና ሲጨቃጨቁ እንቅፋት ፈጥሩ ወደ ኋላ ነው የገጠቀኝ እንጂ ውጤት አያስመጣም። ስለዚህ እንዲህ በጋራ ሲሰሩ ይሄ ሽልማት የቀንድ አፍሪካ የጠቅላላ አፍሪካ ኩራት ነው። ስለዚህ አሁንም ሰላም ፊቷን ወደዚህ ባዞረች ጊዜ ጥሩ ነገር በመስራት ከመመካከር፣ ከህዝቦቻችን ጋር ሆነን ሰላም የምናመጣበት የአካባቢው ሰላም የአካባቢው ግንኙነት የአካባቢው የጋራ የማለት ሳቤው ተግባራ የሚሆንበትን አጋጣሚ ፈጥሮልናል የሚል ነገር አለን። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። መለስካቸውን ለዘገባው እናመሰግናለን። አድማጮች፣ አሁን ከመቀሌ ወደ ተጠናቀረ ሌላ ዘገባ ነው የምንወስዳችሁ። ዘጋቢያችን ሙሉጌታ አጽብሃ በከተማይቱ የተለያዩ አካባቢዎች ተዘዋውሮ የነዋሪዎችን አስተያየት ይዞ ቀርቧል። የትግራይ ብሔራዊ ክልላዊ መንግስት የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አሕመድ የ2019 የሰላም ኖቤል ተሸላሚ በመሆናቸው የተሰማው ደስታ ገልጿል። የክልሉ መንግስት መልእክት በክልሉ በሚገኙ ሚዲያዎች እንደተገለጸው ሽልማቱ ጠቅላይ ሚኒስትሩ በኢትዮጵያ ሰላም እንዲረጋገጥ አጠናክረው እንዲሰሩ የሚያግዛቸው እንደሚሆን እምነቱ ገልጿል። በሽልማቱ ዙሪያ አንዳንድ የመቀለ ከተማ ነዋሪዎች አስተያየት ጠይቄ ያለው አቶ አተክልት ተክላይ ላይ የዶክተር አብይ አሕመድ ሽልማት በእኔ በኩል በጣም የሚገርም እንትን ነው። ምክንያቱም በተፈናቀሉበት ሰዓት ወቅት እንደዚህ አይነት ይገባል የሚል ሀሳብ በእኔ በኩል ተቀባይነት የለው። ስለ ኤርትራ አሁን ሰላም ሁላችን የምንፈልገው ነው። በእሳቸው ሰዓት መፈጸሙ ትልቅ ስራ ነው። የሚካድ ስራ አይደለም። ቆንጆ ነው። ግን ኤርትራ ሰላም ተደረገ ተባለ እንጂ ሰላም ሆኖ የተከፈተ ነገር የለም። ምንም አይነት ድንበሩ ተዘግተዋል። ከዛ በኋላ የተደረገ ነገር ይህንን ሲሸለሙ እሳቸው መዘጋቱ ያውቃሉ ወይ? ለሰላም ተብሎ ለአንድ ወር ብቻ የማይሞላ ተከፍቶ መዘጋቱ ይሄ ያሸልማል ወይ? ይሄ እኔ በእኔ በኩል በጣም የሚገርም ነገር ነው። ራህዋ ኃይለ የተባለች የከተማዋ ነዋሪም ከአቶ ተክልተ ሀሳብ ጋር እንደምትስማማ ትገልጻለች። ብዙም አላስደሰተኝም። ሰላም የለም። ብዙ በሁሉም ተዘግተዋል። ተከፍተዋል የተባሉት ቦታዎችም ተዘግተዋል። አሁንም መሸለማቸው ለዛም ያበቃ ስራ አልሰሩም እና የመሸለማቸው ትርጉም ብዙም አልገባኝም። መትከል ፍጹም የተባለ የመቀለ ከተማ ነዋሪ ደግሞ ተቃራኒ ሀሳብ አለው። ክቡር ጠቅላይ ሚኒስትር ዶክተር አብይ ዛሬ የኖቨል ፒስ ፕራይዝ ተሸላሚ ሆኗል። በጣም ነው ደስ ያለኝ። በዚ አጋጣሚ ክቡር ጠቅላይ ሚኒስትር እንኳን ደስ ያሉት እንኳን ለዚያ በቆት ማለት ፈልጋለሁ። በኢትዮጵያና በኤርትራ መካከል የነበረው ጦርነትም ተጋብተን ብዙ ዋጋ የከፈልንበት ችግሮች ነበሩ። ስለዚህ ይሄን ችግር ተፈቶ እነዚህ ወንድማማች ሕዝቦች እንዲገናኙ በጋራ እንዲሰሩ ላደረጉት አስተዋጽኦ ይህ ሽልማት ይገባል ባይ ነኝ። ሽልማት የሚሰጥ ለሰራሁ ብቻ ሳይሆን ለቀጣይም የተሻለ እንድትፈጽም ነው ብሏል መትከል። ይህ ሽልማት በእውነት የሚገባ ሽልማት ነው። እንዲሁም ለአፍሪካውያን፣ ለኢትዮጵያውያን በጣም ትልቅ ማሳያ እንደ ትልቅ አቺቭመንት ተደርጎ መወሰድ የሚገባው ሽልማት ነው። የዓለሙ ማህበረሰብ በሙሉ ኢትዮጵያ ሰላም ሆኗና ሰላማችንን እንድናስቀጥል የራሳቸው ማስተዋጽኦ እንዲያደርጉ እንዲሁም ሀገራችን መጥተው እንዲጎበኙ እንዲሁም የኢንቨስትመንት ስራዎች እንዲሰሩ ትልቅ ጥሪ የሚያደርግና እውቅና የሚሰጥ ነው። ስለዚህ ዶክተር አብይ ይህን በበላይነት ሲኖሩ ነበር ይህም ይገባቸዋል። ባይነ በመቀለ ከተማ ያገኘኋቸው ኤርትራዊ አቶ ዮሐንስ ረዳኤ በበኩላቸው ሰላም ምክንያት ጥሩ ነበር። ከመጀመሪያው ጥሩ ነበር። ከኤርትራ ሰላም ለክሉ ስለሆነ ጥሩ ነበር። አስፈላጊ ስለሆነ ማለት ነው። የዶክተር አብይ የዚህ የሰላም ኖቤል ደግሞ ጥሩ ነበር፣ ግን እንደምን የምንፈልገው አይደለም ማለት እዚ ያለ ዚህ ኢትዮጵያ ውስጥ ያለ ግጭት ኤትኒክ ግሩፕ ምናምን የሚባል ነገር እንዴት ታያ ነው እና ያለን የኤትኒክ ግሩፕ ትግራይ፣ አማራ ምናምን ምናምን፣ እዚህ ይሄ ሰላም አይደለም ወይ ሰላም አያስፈልግም ወይ? ለአሜሪካ ድምፅ ሙልጌታ ጽብሃ መቀለም ሙልጌታ ጽብሃን እናመሰግናለን። አድማጮች፣ ቀደም ብለን እንዳስታወቅ ነው የምሽቱ ዝግጅታችን በአብላጫው ከዘንድሮ የኖቤል የሰላም ሽልማት እና ከጠቅላይ ሚኒስትር አብይ ተሸላሚ መሆን ጋር ተያይዘው የተጠናቀሩ ዝግጅቶች ናቸው። ወደ ባህር ዳር ነው ታዲያ የምንሻገረው። አስቴር ምስጋናው ተከታዩን አሰናድታለች። የኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ አህመድ የኖቤል የሰላም ተሸላሚ መሆናቸው የጀመሩትን መልካም ስራዎች አጠናክረው እንዲቀጥሉ ይረዳቸዋል ሲሉ አንዳንድ የባህር ዳር ከተማ ነዋሪዎች አስተያየታቸውን ሰጥተዋል። አቶ ድልነስ አጋዤ ሽልማቱ ለጠቅላይ ሚኒስትሩ ይገባቸዋል ሲሉ ተናግረዋል። በመጀመሪያ የሰራቸው ስራ በጣም አሪፍ ነው። እጅግ ነው መሸለም ይገባዋነ የመጀመሪያ ስራው አሁን ያለው ሁኔታ ላይ በዚህ በአማራ ክልል ላይ ያለን ሂደት ለማስተካከል ከክልሉ መንግስት ጋር ሆኖ ያለን ኒን አሸባሪ የዞሩ አማራ ክልል ለማጥፋት የተነሱት እነሱን ማስተካከል አለበት ብዬ ነው። እንትን ብለው ከመጀመሪያ ህዝብ ሲመርጠው እንደ ተጨበጨበለ ጥሩ ስራውን ውጤታማ አድርጎ መዝለቅ ነው ያለበት ብዬ ነው ምገምተው። ስሜ ጸሐይነሽ ብርሃኑ ይባላለሁ የምኖረው ባህር ዳር ከተማ የኖቤል ሽልማቱ በመጀመሪያ ያው የዚህ ሽልማት ባለቤት በመሆናቸው በጣም ደስተኛ ነኝ። መላው የኢትዮጵያ ሕዝብም በዚህ አጋጣሚ እንኳን ደስ አላችሁ ማለት እፈልጋለሁ በግሌ ምክንያቱም ጠቅላይ ሚኒስትር ዶክተር አብይ በተጀመረው የለውጥ ሂደት ውስጥ በተለይ በዋነኛነት የኢትዮ ኤርትራን የሰላም ለረዥም አመት ከሀያ ዓመት በላይ ተቆራርጦ የኖረውን ሕዝብ በማገናኘት እንደገናም በአንድ ቀን ውስጥ ደግሞ ብዙ ችግኞች ከሁለት መቶ ሚሊየን በላይ ችግኞች በአንድ ቀን ውስጥ እንዲገኝ እንዲተከል በማድረግ እንዲሁም ሌሎቹን በጎ የሚባሉ ተግባሮችን በአንድ አመት ውስጥ በማከናወናቸው በግሌ የኖቤል ሽልማቱ በጣም ይገባቸዋል እላሉ አንዳንድ አስተያየት ሰጪዎች። እንግዲህ በአንድ አመት ውስጥ ጥሩ ጅማሮች ቢኖሩ ግን ብዙ ጉድለቶች አሉና ሽልማቱ አይገባቸውም የሚሉ ሰዎች አሉ። መቼም ሽልማቱን የሚሰጠው ድርጅት ወይም ይሄንን ያዘጋጀው አካል የራሱ የሆነ መስፈርት አለው ሲገመግም። ስለዚህ በአንድ ሀገር ውስጥ ትልልቅ ስራዎች ሲሰሩ የተወሰነ ጉድለቶች ደግሞ ሊኖሩ ይችላሉ። ስለዚህ ዋናው በዋናነት ለሽልማት ያበቃው ብዬ የማምነው የሰራው በጎ ስራ በጣም ሰፊና ተጨባጭ ስለሆነ ነው። በአንድ አመት ውስጥ አንድን ሀገር ወደ ለውጥ ለመውሰድ በሚደረጉ ጉዞ ውስጥ የተለያዩ ነገሮች ሊፈጠሩ ይችላሉ። በአመራርም ጉዳይ ይሁን በከታች ባለው የአመራር ሰጪ አካላትም በህዝቡ መካከል የተለያዩ ልዩነቶች ሊፈጠሩ ይችላሉ። ያ ማለት ግን በተጨባጭ የተሰሩ ስራዎች የሉም ማለት አይደለም። በግሌ ስለዚህ ከተሰራው ስራ አንጻር ያ በሂደት የሚስተካከል ሊሆን ይችላል ጉድለቱ ሽልማቱን ግን ማግኘት የሚያስችለውን ያክል ሰርቷል ብዬ ማምን። ዶክተር አብይ ሌላው የባህር ዳር ከተማ አስተያየት ሰጪ አቶ ካሳሁን ታከለ ከለውጡ በኋላ መልካም የሆኑ ጅማሮች እንዳሉ አምነው፣ በጠቅላይ ሚኒስትሩ ላይ የሚታዩ ክፍተቶችም እንዳሉ ይናገራሉ። ብዙ የሆነ ለጠቃሚ ነገሮች ሰርቷል፣ ባንድ በኩል ይገባል። በሌላ በኩል ደግሞ ግን ብዙ ችግሮች በሀገር ውስጥ ችግር እየተፈጠረ፣ እነዚያን መፍትሄ መውሰዱ በኩል ትንሽ ዝግመት አለና፣ በዛ በኩል ቅሬታ አለ በበኩል ይገባዋል። መገበው ይገባዋል። እንግዲህ ግን ያን የተጋውን የህዝቡን አደራ ተቀብሎ ግን የተሸለመበትን እንዴት አድርጌ ደግሞ ላጠናከበ ብሎ የበለጠ የኢትዮጵያን ችግር መፍትሄ መስጠት ከሱ በበለጠ ጥረት ያስፈልገዋል። አመሰግናለሁ። አስቴር ምስጋናውን እናመሰግናለን። አድማጮች፣ አሁን ወደ ኦሮሚያ ይሆናል የምንሻገረው። የአምቦ ከተማ ነዋሪዎችን አስተያየት ደግሞ ናኮር መልካ እንዲህ አሰናድተዋል። ጊዜያቸውን አመምሳባላሉ። በጋዜጠኝነት ኮሚኒኬሽን ትምህርት ክፍል አስተማሪ ነኝ። እንግዲህ ዛሬ ዶክተር አብይ አህመድ የ2019 የኖብል ፒስ ፕራይዝ እንደተሸለሙ ነው የምንሰማው። እሱ በጣም እንደ አንድ ኢትዮጵያዊ በጣም የሚያስደስተኝ ነው። ቢኮዝ እሱ የአፍሪካን ኢሜጅ የኢትዮጵያን ኢሜጅ ለኢንተርናሽናል ኮሚኒቲ እያስተዋወቀ እና ለሰላም የሚሰራ አካል ለሰላም የሚቆሙ ታጋዮች እዚህም አፍሪካ ውስጥም እንዳሉ ለውጭው ዓለም ስላሳየ በጣም ደስ ብሎኛል። በዚህ ረገድ ግን በእኛ በኢትዮጵያ ሰላም ጋር ተያይዘው የሚነሱ የተለያዩ ችግሮች አሉ ከተለያዩ ተቃዋሚ ኃይሎች ጋር ከተለያዩ ብሄር ብሄረሰቦች ጋር ግጭቶች ይነሳሉ። አሁን ዶክተር አብይ የተሸለሙት በዋነኛነት ኤርትሪያ ጋር ያመጡት ስምምነት እና በተለይም በኢስት አፍሪካ ያመጡት የፒስ ሪሌሽንሽፕ እንደተገለጸው፣ ስለዚህ ይሄ ተጽዕኖ ፈጣሪነታቸው ወደ ውስጥ ወደ ኢትዮጵያ በመመልከት ኢትዮጵያ ውስጥም ሰላም እንዲኖር፣ ብሄር ብሔረሰቦች በሰላም እንዲኖሩ፣ የተለያዩ ፖለቲካ ፓርቲዎች በሰላም እንዲንቀሳቀሱ ማድረግና ዲሞክራሲው እንዲያድግ ጉሌ አስተዋይ ሰው እንዲያደርጉ በጣም ሳጀስት ማድረግ እፈልጋለሁ። ስሜ የምስካባ ደምሴ፣ የአምቦ ከተማ ነዋሪ ነኝ። ዛሬ ዶክተር አብይ ኖቤል ሽልማት እንዳገኘ ዛሬ ዜና የሚሰማት ቀን እና በጣም ነው ደስ ያለኝ። ያው ይገባዋል፣ እንዲሁም ሲያንሰው። እን አብይ በጣም ብዙ ነገር ነው የሰራው ያው ከሰላም አንጻር በሰራው እንዲሁም የሰራውን ያል አልተከፈለው ብዙ እንጠብቃለን። ብዙ ሽልማት ለሱ ቢያንስ አሁን ባለው በእኛ በአምቦ ራሱን ለመጣው ሰላም የሱ አስተዋጽኦ ስላለበት እንደ ኢትዮጵያም ከኢትዮጵያ ውጭ ለሌሎች ሀገሮችም ብዙ ነገር ስላደረገ ይገባዋል። እሺ፣ ተስፋ የገመችው እባላለሁ ምሰራው አምቦ ዩኒቨርሲቲ ነው። ፕራይም ሚኒስትር አብይ አህመድ ኖቤል ሰላም ሽልማት ተሸላሚ መሆኑን አስመልክቶ ያው በጣም ደስ የሚል ዜና ነው፣ የሚያበረታታ ነው። ያው የአንድ ሀገር መሪ የሰራውን ስራ ሪኮግኒሽን ሲያገኝ የበለጠ ለሀገርም ይሰራል። እንደኛ እንደ ዜጎችም ደግሞ እንደ አንድ ሀገር መሪ ከዚህ በፊት የሰራውን ነገር እናውቃለን። ጥሩ ነገር ነው የሰራው። በሱ ስራ እንዲቀጥል እንፈልጋለን። ለሀገርም ብቻ አይደለም በጎረቤት ሀገርም በጣም በርካታ ስራዎችን ሰርተዋል። በሱዳን፣ በሶማሊያ፣ በደቡብ ሱዳን፣ በኤርትራ የተሰሩ ስራዎች ናቸው። ያው የኖቤል ኮሚቴው እንደጠቀሰው ትክክለኛና ተገቢ ስራ ነው። አብዛኛውም ሰው ተቀብሏል። እኔም በእኔ በሙሉ ልብ ያው ይገባዋል የሚል አስተያየት ነው ያለ እሺ ስሜ ቢፍትወል ይቀባላለሁ። የምኖረው አምቦ ከተማ ውስጥ ሲሆን በዶክተር አብይ ኖቤል ሽልማት በጣም ደስ ነው ያለኝ። የእውነት በቃ ይገባዋል፣ እንደውም ያንሰዋል። እንደ እኔ እዛ በጣም ነው ደስ ያለኝ። በጣም እጅግ በጣም በጣም ደስ ብሎናል። ሙል መላ ኢትዮጵያ ህዝብ ደስ እንዳለው ደግሞ ተስፋ አደርጋለሁ። ያው ከተመረጠ ሰዓት ጀምሮ እየሰራ ያለውን ስራ በተግባርም እያየ ነው ነው። ወደፊትም ደግሞ ብዙ ራዕዮች አሉት። በቃ ይሄ የሚያጠራጥር ወይም የሚያደራድር ነገር አይደለም። እዛ በጣም ይገባዋል። በጣም ደስ ብሎኛል። ስሜ ሽመልስ ሻሾ ይባላለሁ። ጤና ባለሙያ ነኝ። ዶክተር አብይ ኢትዮጵያ ውስጥ ሆኖ ለጎረቤት ሀገሮች እንደ ኤርትራና እንደ ሱዳን ለሰሩት ነገር ኖቤል ፕራይስ ይገባቸዋል ብዬ አምናል። ግን ኢትዮጵያ ውስጥ ያሉ ሰላም መረጋጋት ያለውን ይህንን ኖቤል ፕራይስ ያሸልመዋል ብዬ አልገምቶ የሚጀመረው ደግሞ ከኢትዮጵያ ስለሆነ ሰው የራሱን ሲያስተካክል ነው የሌላ ሰው ማስተካከል የሚችለው ብዬ ስለሚያምነው መሆን ያለበት መጀመሪያ ኢትዮጵያ ውስጥ ያሉትን እንደ ምዕራብ ወለጋና ወደ ጉጂ ዞን ያለው ደግሞ አልፎም አማራ ክልል ውስጥ ቅማንት ብሄረሰብና ወሎ ላይ እየደረሰ ያለው ጥቃት በመንግስት አካል ስለሆነ ይሄ ለኖበል ፕራይስ ያደርሰዋል ብዬ አልገምጠውም። ግን ለአጎራባች ሀገሮች ያደረገው ነገር ሙሉ በሙሉ ሊያደርሰው ይችላል ብዬ ገምታለን። ያመጣው ለውጥና ያመጣው ሰላም መረጋጋትን ስናይ ይገባዋል ብዬ አምናለሁ። ስሜ ሳሙኤል ሌኩን እባላለሁ። በአምቦ ዩኒቨርሲቲ የስነ ልሳን ትምህርት ክፍል መምህር ነኝ። ዛሬ ዶክተር አብይ አህመድ የኖቤል ፒስ ፕራይስ ሽልማት አግኝተዋል። ለዚህም እንግዲህ ትልቅ ደስታ ነው የተሰማኝ። አብይ ከእቺ ሀገር አደጋ ውስጥ በነበረችበት ጊዜ ነው ጠቅላይ ሚኒስቴር የሆነው። በወቅቱ ኢትዮጵያውያን ቢያንስ በተለይ አመራር አካባቢ ያሉ ሰዎች አብይን ወደፊት አምጥተው ጠቅላይ ሚኒስቴር እንዲሆን ማድረጋቸው ውሳኔያቸው የኢትዮጵያ ህዝብ ውሳኔ ትክክል ውሳኔ ነው ብዬ ነው የማስበው። ምክንያቱም በወቅቱ ትልቅ ድጋፍ ነበር። አብይም ዛሬም ትልቅ ድጋፍ ነው ያለው ለአብይ። ስለዚህ አብይ እንደው ከዚህ በላይም ቢኖርም ይገባዋል ባይነኝ። በጠቅላይ ሚኒስትር አብይ አህመድ የዘንድሮ የኖቤል የሰላም ሽልማት አሸናፊነት ዜና ዙሪያ ከተለያዩ የኢትዮጵያ አካባቢዎች የተሰጡ አስተያየቶችን ነው እያሰማናችሁ ያለ ነው። አብራችሁ እንድትቆዩ አሁንም በአክብሮት እንጠይቃለን። ጠቅላይ ሚኒስትር አብይ አህመድ የዘንድሮ የኖቤል የሰላም ሽልማት ለኢትዮጵያ ሕዝብ የተበረከተ የአድራ ሽልማት ነው ሲል ጽሕፈት ቤታቸው አስታውቋል። በጠቅላይ ሚኒስትር ጽሕፈት ቤት የፕሬስ ኃላፊ አቶ ንጉሱ ጥላሁን በሰጡት መግለጫ ቀደም ሲል በአብይ ርስ እንዳሰማ ናች ሽልማቱ የሚያዘናጋ ሳይሆን ለበለጠ ስራ የሚያነሳሳና ኢትዮጵያውያን አንድ ከሆንን ምን ማከናወን እንደምንችል ያመላከተ ነው ብለዋል። የጠቅላይ ሚኒስትሩን ስሜት ያጋሩ የቅርብ ሰዎችም እንደ እዳ ይቆጠራል ማለታቸውን ነው የገለጹት። ከተለያዩ የሀገሪቱ አካባቢዎች ያገኘናቸውን አስተያየቶች ስንቀጥል አሁን ደግሞ ዮናታን ዘብዲዎስ የአዋሳን ነዋሪዎች አስተያየት አሰባስቦ የላከልንን እነሆ። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ የሰላም የኖብል ሽልማት ማሸነፋቸውን ዛሬ ድርጅቱ ይፋ አድርጓል። የአሜሪካን ድምፅ ራዲዮም በዋሳ ከተማ ያነጋገራቸው የከተማ ነዋሪዎች ሀሳባቸውን አጋርተውናል። አቶ ፋንቱ ተክሌ ጠቅላይ ሚኒስትር አብይ አህመድ በሰላም ዙሪያ ከሚሰሩት ስራ አንጻር ይህ ሽልማት ያንሳቸዋል ነው ያሉት። ዶክተር አብይ ብቻ ላይ ነው ተሸለመው፣ መላው የኢትዮጵያ ሕዝብ ነው ተሸለመው። በዚህ በሽልማት ላይ ከፍተኛ የሆነ እምባ ነው ያነቀ ይህ በሀገሪታችን ተሽልሞ የማይታወቅ ነገር በመስማቴ በማየቴ በጣም ደስ ነው ያለ። የእሱ ክንውኖች እስከ ዛሬ ድረስ ታይቶ የማይታወቅ ነገር እያደረገ ነው። እንግዲህ እስካሁን ባደረጉት ነገር ሽልማት አግኝተዋል። እንደምናየው ሀገር ውስጥ የተለያዩ ከሰላም ጋር የተያዙ ችግሮች እዛም እዚህም የተነሱን የሚገኙት ብችሉ ምንድ ማድረግ ያለባቸው ጠቅላይ ሚኒስትሩ አሁን በአገራችን ተሰ ያለው ሁኔታ አማራውም ከጉራጌ ጉራጌም ከሲዳሞ ሲዳሞም ከወላይታ ወላይታውም አንድ የተጋባ አንድ ስለሆነ የኢትዮጵያን አንድነትን አምኖ ወደዛስ ጉዞ እንዲያደርጉ እያንዳንዱ ግለሰብ ማድረግ የሚገባትን ነገር እንዲያደርጉ፣ ወደ ህብረት ወደ ኢትዮጵያዊነት የሚለውን ነገር እየተከተሉ እንዲሄዱ ይጠበቅባቸዋል። የዶክተር አብይ ወይም ሌሎችም ብቻ አይደለም። እያንዳንዱ ኢትዮጵያዊ ይህን ግዴታ መወጣት አለበት። እኔ እናንተ አንድ መሆናችን እኔ እናንተ ኢትዮጵያዊ መሆናችን አውቀን ተረድተን በዛ መንገድ መሄድ መቻል አለብን። አብይ አይገባውም ነበር የሽልማት ብለው የሚያነሱ አሉ። ይህን ሀሳብ የሚያቀርብ ራሱን የማያውቅ ሰው ነው። ያን ሰው ነው። አገሪቷንም ወደ ሰላማዊ ሁኔታ ለመመለስ ጥረት ማድረጋቸውም ጠቁመዋል። ወጣት ዘላለም ማሞም የጠቅላይ ሚኒስትር አብይ አህመድ የሰላም የኖቤል ሽልማትን በተመለከተ የተሰማውን ስሜት ነግረውናል። ሰምቻለሁ። በመሸለማቸው በጣም ደስተኛ ነኝ። እንደ ኢትዮጵያን ይህ ሽልማት ይገባዋል ወይ ለሚለው ጥያቄ በጣም ይገባዋል ብዬ አስባለሁ። ለብዙ ጊዜ ተለያይተው የነበሩ ህዝቦችን አንድ አድርጓል። እንዲሁም ደግሞ የአሁን የቅርብ ጊዜ የሱዳንን ውስጣቸው የነበረውን ችግሮችን በዋናነት የፈታው ችግሩ እሱ ነው። ጎን ለጎን ደግሞ በሀገራችንም ቢሆን ብዙ ችግሮች ተፈጥሯል። በየክልሉ ክልሉ በደቡብ እንደሚታወቀው፣ እንዲሁም በኦሮሚያ በአንዳንድ አካባቢዎች፣ አማራ አካባቢ እንደዛ እነሱን በአጠቃላይ አሁን ላይ ሰላም የሰፈነበት ሁኔታ አለ። ያው እኛ አዋሳ እንደመኖሬ መጠን ከትንሽ ወራቶች በፊት ጥሩ አልነበረም ከተማዋ ላይ አሁን ግን በጣም የተረጋጋች ከተማ ነች። ወደ ቀድሞ ማንነቷ የተመለሰችበት ሁኔታ ነው እናያለሁ። ከዚህ ከዚህ አንጻር ምንም ጥያቄ የለው አብይ ይገባዋል የሚል ግምት አለኝ። ግን በቂ ስራ ስራ ሰርቻለሁ ብሎ ደግሞ መቀመጥ አለበት ብዬ አላሰበም። ምክንያቱም ይሄ አሁን ሰላም የሚመስለው ነገር በዘላቂነት መቀጠል የሚችለው ከታች ግራውንድ ያሉት ችግሮች ይኖራሉ አሁንም መሰራት ያለባቸው ሳይሰሩ ግን እንዲሁ የተቀመጡ ነገሮች አሉና እሱን ነገር ቢደረግ በጣም ጥሩ ነው የሚል ነገር ነው። እንዲሁም ደግሞ ከደቡብም ውጭ በተለያዩ አንዳንድ አካባቢዎች ጥሩ የማይሆኑ የማይመስሉ ነገሮች አንዳንድ የሚታዩ አሉ፣ በሚዲያ ላይ እነሱንም ከምንጫቸው ለማድረግ ትልቅ ስራ መስራት አለበት የሚል ግምት አለኝ በኔ ሰሜነሽ ወንድሙ ጠቅላይ ሚኒስትር አብይ አህመድ የሰላም የኖብል ተሸላሚ በመሆናቸው መደሰታቸውን እየገለጹ ናቸው። በጣም ነው ደስ ያለኝ። ይገባዋል ነው ምለው። የኤርትራና ኢትዮጵያ ለ20 ዓመት ያህል ተለያይተው በአጭር ጊዜ ውስጥ እሱ በመጣ ጊዜ የሰላም ወርዷል። ህዝብ ለህዝብ ተገናኝተዋል። በቀጣይም በአካባቢው ላይ የሚያደርገውን ለሰላም ያለው ቁርጠኝነት በዛ የተነሳ ይገባዋል ብዬ አስባለሁ። ምን ይፈጥርባቸዋል? ለሽ ታስብ ያለሽ? ይሄ ከፍተኛ ኃላፊነት ይጥልባቸዋል ብዬ አስባለሁ። አሁን ባሉት በዚህ በሀገር ውስጥ የሚነሱን ግጭቶች በተለያየ ቦታ ያሉትን ግጭቶች ያንን በጣም ትኩረት ሰጥቶ ሰው ወደ ሰላምና ወደ መረጋጋት እንዲመጣ እንዲሰራ ከፍተኛ ኃላፊነት ይጥልበታል ብዬ አስባለሁ። ይታገስ ጌታሁን ሽልማቱ ይገባቸዋል። እሳቸው በቀጠናው የሚያደርጉት ያለው ስራ ሌሎችም የአፍሪካ መሪዎች እንደ ተሞክሮ ሊወሰድ የሚችል ነው። ይህን ሽልማት የሰጠው ድርጅት በትክክለኛው ጊዜ ለትክክለኛው ሰው ሽልማቱን አበርክቷልም ብሏል። እሳቸው ያደረጉት በአህጉሪቷ ላይ ያደረጉ ያሉት ነገር ለሌላውም የአፍሪካ ጉር መሪዎች በሰላም መንገድ ላይ ሁሉም ተሳታፊ እንደሆኑ የእሳቸው እንደ አንድ ሌሰን የሚወሰድ ነው እና እሳቸው በሀገሪቷ ላይም ያመጡ ያሉ ሰላም የመፍጠር ሁኔታ በአፍሪካ በምስራቅ አፍሪካ ያሉ አቀዳትንም ከሌላ አፍሪካ ሀገራት ጋር የማስታረቅ ሁኔታዎችንም የሰሩ ያሉ መሪ ስለሆኑ እኔ ይገባቸዋል ብዬ አምናለሁ። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ የዓለም የሰላም ኖበል ሽልማት ሲያገኙ ሀሳባቸውን ለቪኦኤ የገለጡ አስተያየት ሰጪዎች የተሸለመችው ኢትዮጵያም ጭምር ነች ነው ያሉት። ለአሜሪካን ድምጽ ራዲዮ ዮናታን ዘብድዮስ ሐዋሳም ዮናታን ዘብድዮስን ለዘገባው እናመሰግናለን። ጉዳዩ የጠቅላይ ሚኒስትር አብይ አህመድ የዘንድሮ የሰላም ኖቤል ተሸላሚነት ነው። ከተለያዩ አካባቢዎች የደረሱንን አስተያየቶች ቀደም ብለን እንዳቀርብ ነው። እስከ ምሽቱ አራት ሰዓት እንቀጥላለን። አሁን ወደ አለም አቀፍ አስተያየቶች ነው የምንሻገረው። አለም አቀፉ የሰብአዊ መብቶች ተሟጋች ድርጅት አምነስቲ ኢንተርናሽናል እና ሌሎች ድርጅቶች እንዲሁም በውጭ ሀገር የሚኖሩ ኢትዮጵያውያንን አስተያየት ጨምሮ ሰሎሞን አባተ ተከታዩን ይዘው ቀርበዋል አመሰግናለሁ አሉላ ዓለም አቀፍ ከተማ ከሆነችው ከአዲስ አበባ ልነሳ እንኳን ደስ አለሽ እናት አገር ኢትዮጵያ ብለዋል ፕሬዚደንት ሳህለ ወርቅ ዘውዴ ዛሬ በትዊተር ገጻቸው ላይ ባወጡት መልእክት በአገራችን በአራቱ ማዕዘን በዓለም ዙሪያ የምትኖሩ የዚህች የተባረከች አገር ልጆች ሁሉ እንኳን ደስ አላችሁ ብለዋል ፕሬዚደንቷ የጠቅላይ ሚኒስትር አብይ አህመድ የዘንድሮው የኖቤል የሰላም ሽልማት አሸናፊ መሆን በዓለም አቀፍ ደረጃ ዛሬ ግዙፍ ከሚባሉ አርዕስተ ዜና አንዱ ሆኖ ውሏል። ከየአካባቢው የሚሰሙት ድምፆችም እጅግ የጎሉ ነበሩ። በጃፓን የኤርትራ አምባሳደር ስጢፋኖስ አፈወርቂ ዛሬ በትዊተር ገጻቸው ባሰፈሩት የደስታ መግለጫ መልእክት እንዲህ ብለዋል የኖቤልን የሰላም ሽልማት በማሸንፎ ጠቅላይ ሚኒስትር አብይ አህመድ እንኳን ደስ ያለውት ኤርትራና ኢትዮጵያ ሕዝቦች በደም በላብና በንባ በክፋት ላይ እንደገና ገና ድልን ተቀዳጁ። ኬንያ ዋና ከተማ ናይሮቢ ላይ እየተካሄደ ያለውና ዛሬ የአራተኛ ቀን ስብሰባውን ሲያካሂድ የዋለው የ193 ሀገሮች ተወካዮች የተገኙበት የተባበሩት መንግስታት ድርጅት የአካባቢ መርሃ ግብር ጉባኤ ጠቅላይ ሚኒስትር አብይ አህመድ የኖቤል የሰላም ሽልማት አሸናፊ መሆናቸው ዜና ለአጭር ጊዜ ተቋርጦ እንደነበረ ናይሮቢ የሚገኙትና በስብሰባው ላይ የነበሩት በኬንያ የኢትዮጵያ አምባሳደር መለስ ዓለም ለቪኦኤ ገልጸዋል። እዚህም እዚያም ስትደውል የነበረችው ያመሸችው ጽዮን ግርማ መስመር ላይ አግኝታቸው ነበረ። መለሳለምን የተባበሩት መንግስታት የአካባቢ ፕሮግራም አመታዊ ስብሰባውን ናይሮቢ እያደረገ ነው። ዛሬ አራተኛ ቀኑ ነው እና ይሄ የክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ የኖቤል የሰላም ተሸላጅ መሆናቸው ዜናው እንደተሰማ ስብሰባው በጭብጨባ ና በሊልታ ነው የተቋረጠው። ለተወሰነ ደቂቃም የሉካን ቡድኖች ወደ ኢትዮጵያ የሉካን ቡድን እየመጡ እንኳን ደስ ያላችሁ፣ ይሄ ለኢትዮጵያ የሚገባ ለክቡር ጠቅላይ ሚኒስትሩ ደግሞ የሚመጥን ሽልማት ነው ብለዋል። ከሰዓት በኋላ ስምንት ሰዓት ስብሰባው በድጋሚ ሲጀ መር ኢትዮጵያን በመወከል እኔም ንግግር አድርጌያለሁ። ኖርዌይ፣ የመን እና ሌሎች ሀገሮችም ለኢትዮጵያ እንኳን ደስ ያላችሁ የሚል ነው። በአጠቃላይ ናይሮቢ እየተካሄደ ባለው ስብሰባ ላይ ያሉ አፍሪካውያን ይሄ የኢትዮጵያ ብቻ ሳይሆን የአፍሪካውያንም ድል እንደሆነ ሲናገሩ ነበር። እስካሁን ለሰራችሁት የተሰጠ እውቅና፣ ወደ ፊት ደግሞ ለምታካሂዱት ኃላፊነት ነው የሰጠናችሁ። ኢትዮጵያ በአፍሪካ ቀን ሰላምና መረጋጋት ላይ ቁልፍ ሚና እንዳለት፣ የመሪነት ሚና እንደመጫወት እንዳለባት የተሰጠ ኃላፊነት ነው ሲሉ አድምጫቸዋለሁ። በጣም ትልቅ ስሜት የፈጠረ ነው። ከዛ በኋላ የብዙ ሀገሮችን ተወካዮች፣ ሚኒስትሮች የደስታ መግለጫ እዚህ ናይሮቢ እየተቀበልን ነው። አጋጣሚ ሆኖ የተባበሩት መንግስታት ድርጅት የአካባቢ ጥበቃ ፕሮግራም አመታዊ ስብሰባውን እያካሄደ ነው እና የመቶ ዘጠና ሶስት ሶስት ሀገሮች ተወካዮች ናቸው ናይሮቢ ላይ ያሉት። ሁሉም ባላቸው አጋጣሚ ለኢትዮጵያ የሚገባት ነው። አንደኛ ከኤርትራ ጋር ለፈጠር ነው ሰላም፣ ደቡብ ሱዳን ሰላም እንዲመጣ ያደረግነው ውጤት ደቡብ ሱዳን ሰላም እንዲመጣ እያደረግ ነው ላለው አስተዋጽኦ እንዲሁም በሀገር ውስጥ ኢትዮጵያ ውስጥ የሰላም የህብረትና አንድነት መንፈስ እንዲኖር ከጠቅላይ ሚኒስትሩ እያደረጉ ላለው ጥረት የተሰጠው እውቅና ነው። ኃላፊነት አለባት ኢትዮጵያ በተለይም አፍሪካውያኖቹ ኢትዮጵያ የምንሳሳላት ሀገር ናት አይከናት ትልቅ ኃላፊነት አለባት እያለው ሲናገሩ አድምጫቸዋለሁ። የዩናይትድ ስቴትስ የተወካዮች ምክር ቤት የአፍሪካ ጉዳዮች ንዑስ ኮሚቴ ሊቀመንበር የሆኑት የካሊፎርኒያዋ ዴሞክራቲክ እንደ ራሴ ካረን ሩት ባስ የዶክተር አብይን ማሸነፍ ለአፍሪካ እንደ ፋና ጠቅሰው ለጠቅላይ ሚኒስትሩና ለኢትዮጵያ ህዝብ ይገባችኋል ብለዋል። እንደ ራሴ ባስ በጽሁፍ ያወጡት መግለጫ እንዲህ ይነበባል። የኖቤል የሰላም ሽልማትን በማግኘታቸው የኢትዮጵያውን ጠቅላይ ሚኒስትር አብይ አህመድን እንኳን ደስ ያለው ማለት እፈልጋለሁ። ኢትዮጵያ ውስጥና በመላ አፍሪቃ ቀንድ ሰላምና መረጋጋትን ለማስፈን ቁርጠኝነታቸውን እያሳዩ ላሉት እጅግ ወጣቱ የአፍሪቃ መሪ ይህ ክብር በእውነቱ ይገባቸዋል። ባለፈው ዓመት በአፍሪቃ እጅግ ለተራዘመ ጊዜ የዘለቀውን ግጭት ያስቆመውን በኢትዮጵያና በኤርትራ መካከል የተደረሰውን ስምምነት ለመፈረም ያሳዩት ደፋርነት በእውኑ አነቃቂ ነበር። ሰላምን ለመጨበጥ መተባበርን፣ ለማጎልበት ዓለም አቀፍ የስደተኞች ሕግጋትን ለማክበር ጠቅላይ ሚኒስትር አብይ አህመድ የያዙት ብርቱ አቋም በመላ ዓለም ስደተኞችን እያስተናገዱ ላሉ አገሮች ሁሉ አርያ የሚሆን ነው። በጠቅላይ ሚኒስትር አብይ አመራር ኢትዮጵያ የስደተኞችን የልደትና የጋብቻ የምስክር ወረቀቶችን በመመዝገብ የሥራ ፈቃድ እንዲያገኙ መሰናከሎችን በማቅለል እንዲማሩና የመንጃ ፈቃድን ማውጣት እንዲችሉ በማድረግ ከህብረተሰቡ ጋር ለመቀላቀል እገዛ እያደረገች ነው። ሱዳን ውስጥ በሽግግሩ ወታደራዊ ምክር ቤትና በነጻነትና ለውጥ ኃይሎች መካከል ስምምነት እንዲደረስ በመሸምገል፣ በሶማሊያና በኬንያ መካከል ያለውን የባህር ላይ ይገባኛል ጥያቄ ለመፍታት በማደራደር ጠቅላይ ሚኒስትር አብይ ያደረጉት ዲፕሎማሳዊ ጥረት አካባቢውን ለመቀየርና የአፍሪቃን የሁከት የግጭቶችና የድህነት ገጽታ ለመለወጥ ያላቸውን ከፍተኛ ጥረት ያሳየ ነው። በእርግጥ በአካባቢው አሁንም ብዙ ችግሮች አሉ። ይሁን እንጂ የጠቅላይ ሚኒስትር አብይ የኖቤል ሰላም ሽልማት ሌሎችም የአፍሪካ መሪዎች በመላ አህጉሪቱ ለሰላም ግንባታና ለእርቅ እንዲቆሙ ያነሳሳቸዋል የሚል እምነት አለኝ። ጠቅላይ ሚኒስትር አብይ አህመድ፣ የኢትዮጵያ ህዝብ፣ እንኳን ደስ ያላችሁ፣ ይገባችኋል። በዩናይትድ ስቴትስ ኮንግረስ የአፍሪካ ንዑስ ኮሚቴ ሊቀመንበር ካረን ባስ መግለጫ ነበር የሰማችሁት። ክቡራትና ክቡራን አድማጮች በዚህ በዛሬው የዶክተር አብይ አህመድ ሽልማት ዜና አምነስቲ ኢንተርናሽናል ዓለም አቀፍ የግጭቶች መፍትሄ አፈላላጊ ቡድን እንዲሁም የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬሽ፣ የኬንያ ፕሬዚደንት ኡሁሩ ኬንያታ፣ ሌሎችም በርካታ ዓለም አቀፍ ስሞችና ገጽታዎች አስተያየታቸውን ሰጥተዋል። ጠቅላይ ሚኒስትር አብይ አህመድ ዛሬ ባወጡት የትዊተር መልእክት ይህ ሽልማት የኢትዮጵያና የአፍሪካ ነው ብለዋል። ሰለሞንን ለጥንቅሩ እናመሰግናለን። አድማጮች የኖቤል የሰላም ሽልማትና የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ተሸላሚ መሆን ያነጋገሩ ሐሳቦችን በተከታታይ ሰሞኑን በምሽት ዝግጅቶቻችን እናቀርባለን። አንድምታውን የተመለከተም ትንታኔም ይኖረናል። አሁን ለምሽቱ የመጨረሻ ወዳደረግ ነው ዝግጅት እንውሰዳችሁ። የአዲስ አበባ ባላደራ ምክር ቤት እያለ ራሱን የሚጠራው ቡድን በስድስት ነጥቦች ዙሪያ በመስቀል አደባባይ ሰላማዊ ሰልፍ ጠርቷል። የሰላማዊ ሰልፉን እውቅና የሚነፍግ መልስ ከሚመለከተው የመንግስት አካል ከተሰጠ ግን ሰላማዊ ሰልፉ እንደማይኖር የምክር ቤቱ አመራር አካላት አስታውቀዋል። መለስካቸውማ ተከታትሎታል። የአዲስ አበባ ባላደራ ምክር ቤት እየተባለ የሚጠራው አካል ዛሬ ከቀትር በፊት በሰጠው ጋዜጣዊ መግለጫ እንዳስታወቀው ጥቅምት ሁለት ቀን 2012 ዓ ም ከጠዋቱ ሁለት ሰዓት ጀምሮ እስከ ቀኑ ስምንት ሰዓት የሚዘልቅ ሰላማዊ ሰልፍ በመስቀል አደባባይ ጠርተዋል። በሀገራችን ብዙ ሕዝብ ዋጋ የከፈለበት የዴሞክራሲና ፍትህ ጥያቄዎች በገዢው ፓርቲ ውስጥና ከገዢ ፓርቲ ውጭ ባሉ ጽንፈኞች መጠለፋቸውን ለመቃወም እንዲሁም ገዢው ፓርቲ አካሄዱን በአፋጣኝ እንዲያስተካክል ለማሳሰብ ሰላማዊ ሰልፉን እንደጠራውም የምክር ቤቱ መግለጫ ይናገራል። ከዚህም ጋር ሰላማዊ ሰልፉ ሌሎች አምስት ግቦች እንዳሉት ይዘረዝራል። በሐሳባቸውና በፖለቲካ ልዩነታቸው የታሰሩ ዜጎች እንዳሉ በመጥቀስ እነዚህ እስረኞች በአስቸኳይ እንዲፈቱ የሚለውና በአዲስ አበባ ከተማ ሕዝብ ላይ ልዩ መብትና ጥቅም አለን በሚሉ ቡድኖችና ግለሰቦች እየተካሄደ ያለውን የመብት ጥሰት ለመቃወምና መላ ኢትዮጵያውያን እኩል መብት ያላቸው መሆኑን ማሳሰብ የሚሉት ከሰልፉ ዓላማዎች መካከል እንደሆነ የጽሑፍ መግለጫው ያስረዳል። ይህ ሰላማዊ ሰልፍ ያለምንም ልዩነት እንዲካሄድም ጥሪ ቀርቧል። የምክር ቤቱ አባል አቶ ሄኖክ አክሊሉ ይህ ሰላማዊ ሰልፍ የአገራችን ብዙ ዋጋ የከፈለበት የዲሞክራሲ የፍትህ የሰላም የፍቅርና አንድነት ጥያቄዎች በህጋዊና ሰላማዊ መንገድ እንዲከበሩ የሚጠየቅበት መሆኑን በመረዳት በብሔር ቋንቋ፣ ሃይማኖት፣ ርዕዮተ ዓለም ወይም የፖለቲካ መስመር ሳይለይ ሁላችንም ንቁ ተሳታፊ እንዲሆን፣ ምክር ቤቱ ጋዜጣዊ መግለጫውን በሚሰጥበት ወቅት ከጽህፈት ቤቱ ቅጽር ግቢ ውጭ በመሆን የኦሮምኛ ተናጋሪ የሆኑ ወጣቶች የተቃውሞ ድምፅ እያሰሙ ለማወቅ ሙከራ ሲያደርጉ ተስተውሏል። የፖሊስ ኃይልም ከመግለጫው በኋላና በፊት በስፍራው ተሰማርቷል። የምክር ቤቱ መሪ አቶ እስክንድር ነጋ በተቃውሞ ድምፅ መካከል ይህን ብለው ነበረ እሺ እንሂድ። በነገራችን ላይ እነሱ ሀሳባቸውን የመግለጽ መብት አላቸው። እኛ በዛ ላይ ቅሬታ የለንም። በስርዓት እንዲሆን ብቻ ነው የምንጠይቀው። በስርዓት እንዲሆን ነው እንጂ የምንጠይቀው የአዲስ አበባ ላገረ ምክር ቤትን ሰላማዊ ሰልፉን የያዝነውን አቋም ከምንም በላይ እኛ ከያዝነው አቋም በላይ ዋጋ የምንሰጠው የእነሱ የመቃወምን መብት ነው። ለምን በእነሱ የመቃወም መብት ውስጥ የእኛ መብት አለ። መብታችን የተሳሰረ ነው። የአንድ ሳንቲም ሁለት ግልባጭ ነውና ቅሬታ እንደሌለን ህዝብ እንዲመዘግብልን እንፈልጋለን። ምክር ቤቱ ይህን ሰላማዊ ሰልፍ እንደሚያደርግ ለአዲስ አበባ ከተማ አስተዳደር ሰላማዊ ሰልፍና ህዝባዊ ስብሰባ ጽሕፈት ቤት ያስገባውን ይፋ ደብዳቤ ቅጅም ለጋዜጠኞች አድሏል። ይህ ሰልፍ ከዚህ በኋላ በሚመለከተው የመንግሥት አካል ቢከለከልስ ምን ታደርጋላችሁ ለሚለው ጥያቄ አቶ እስክንድር ነጋ ምላሽ ሰጥተዋል። የመገናኛ ብዙሃን ባለሙያዎችም ሆኑ ማህበራዊ መገናኛ ብዙሃን ግጭት ቀስቃሽ ዘገባዎች ከማስተላለፍና ከማሰራጨት እንዲቆጠቡ የሰልፉ ጠሪዎች ተማጽነዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። መለስካቸው፣ እናመሰግናለን። የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት በ22 በ25ና በ31 ሜትር ባንዶች በአጭር ሞገድ በአሀዱ ራዲዮ ኤፍኤም 943 እና እንዲሁም በናይል ሰዓት በየቀኑ ከምስ ሳት ጀምሮ የሚያስተላልፈውን ስርጭት ለዛሬ ያዘጋጀውን ዚላ ያበቃ። አስተናገድናችሁ አሉላ ከበደና ቆንጅታየነን። ፕሮግራማችንን ያቀናበረችው ብርሃን ኃይሉ ነች። በእኛ በኩል በሰላም እደሩ። የትግርኛ ስርጭት ይቀጥላል። ነገ በሶስት ሰዓት እንገናኛለን። ደህናደሩ Thank you.